ለዋጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ። የተወደዳችሁ ውድ የዝግጅታችን ተከታታዮች፣ የማይጠገበውን የጌታን ቃል አብረን አንድ ላይ ከመንፈሱ ልንማር ይህቺን ምሽት እግዚአብሔር ሰጥቶናልና እናመሰግነዋለን። የምሥራቹን ወንጌል ለመናገር ይችሉ ዘንድ ጌታ የጠራቸው ወገኖች ከናፍርት ምንኛ የታደሉ ናቸው። ሸለቆ፣ ቁልቁለት ወንዝና ዳገቱን ሲወጡ መረረኝ፣ ሰለቸኝ ሳይሉ ጌታ አይዟችሁ ብሎ ቃል በገባላቸው መሠረት የፊት ለፊታቸውን ብድራት እያዩ ሌት ተቀን ያገለግሉታል። ታላቅነቱንና የምሥራቹን ቃል የሚመሰክሩት አፍ ጌታ ለዘላለም ይባርክ።

I'm a good person. a የእግዚአብሔር ምክር ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ ይላል የእግዚአብሔር ቃል። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ዛሬም ደግሞ አምላካችን ሆነሃል። እግዚአብሔር አባቴና አምላኬ ሆይ አንተ ለርስትህ የመረጥከን ሕዝብ አድርገህናልና፣ ክብር ለስምህ ይሁን። ስለ መመረጣችን ስናስብ እነሆ በጌታ በኢየሱስ ክርስቶስ በኩል ስላደረግክልን ምሕረት ስናስብ ስናሰላስል፣ እጅግ ደስ ይለናል። ጌታ ሆይ ስምህ ለዘላለም ይክበር ይመስገን። በዚህ ይህች ምሽት ድንቅ የሆነውን ቃልህን እግዚአብሔር ሆይ ተምረን፣ በእርሱም ደግሞ ፍሬ ማፍራት እንድንችል ጸጋህን አብዛልን። የሚያስተውልን ልቦና ስጠን። እግዚአብሔር አምላካችን ሆይ የታጠበች ርያ በጭቃ እንደምትንከባለል ውሻም ወደ ትፋቱ እንደሚመለስ እንዲሁ እንዳንሆን ሕዝብ እግዚአብሔር ሆይ ወደፊት ያንተን የልጅን የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን መራመድ እንድንችል ዛሬም እጃችንን ያዝ፣ ዛሬም እጃችንን ያዝ። እግዚአብሔር ሆይ ብዙ የደከምንበት ነገር ይኖራልና፣ ብዙ ያነከስንበት ነገር ይኖራልና እግዚአብሔር ሆይ የእምነት ቁርጭምጭሚቶቻችንን ታጸና ዘንድ ዛሬም ምሕረትህን ሽተን በፊት እንወድቃለን። አቤቱ ጌታዬና አምላኬ ሆይ ተስፋችን መደላደያችንና ኵራታችን፣ ጥጋባችን አንተ ሆነሃልና ክብር ለስሜ ይሁን። ከቤታችን ጣሪያ ለሚኖሩት ሁሉ በረከትን እየሰጠ እነሆ እግዚአብሔር አምላካችን ሆይ በሙላት ደግሞ ከጓዳ እስከ አደባባይ ድረስ የምትመራን አንተነህና እጅግ አድርገን እናመሰግንሃለን። ጌታዬ ሆይ ቀሪውን የሕይወታችንን ምዕራፍ ደግሞ በእጅ እንጥላለን። እነሆ በቤትህ ከመኖር እየተነሣ ምናልባት እግዚአብሔር ወይ በቃኝ፣ ሰለቸኝ፣ ዓለማውያን ሲኖሩ የለምን ምን ነው እያልን በማጉረምረም እነሆ ተነስተን በችኮላ እንዳንወጣ እንቅፋት እንዳይመታን ጠላትም ደግሞ እንዳያገኘን እግዚአብሔር ሆይ በመንጋጋ ውስጥ ማስገብቶ እንዳደቀን ለዘላለሙ በቤትህ ጠብቀን። ሌላው እንኳን ቢቀር ዳዊት ባሪያ እንደ ተመኘ በደጃፍህ ተጥለን እንኑር። ጌታ እግዚአብሔር ሆይ ለእኛ ታላቁ ተድላና ደስታችን ይህ ነውና፣ ከአንተ ተነጥለን ከአንተ ተለይተን እንደ ምን እንኖራለን? ጌታ ሆይ እባክህ አሁንም ከፊት አትሰውረን፣ ለዘላለሙ በቤት ውስጥ ጠብቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። አድማጮቻችን ባለፈው ጥናታችን ጌታ ለደቀ መዛሙርቱ የሰጣቸውን መመሪያዎችና ከምዕራፍ አሥራ አንድ ደግሞ ከዮሐንስ ደቀ መዛሙርት ለጌታ ኢየሱስ የቀረበለትን ጥያቄ ተመልክተን ነበር። በዛሬ ምሽትም ከዚያው በመቀጠል ኢየሱስ መጥምቁ ዮሐንስን አከበረው በሚል ርዕስ ጥናታችንን እንጀምራለን። ኢየሱስ መጥምቁ ዮሐንስን አከበረው። በሚቀጥሉት ጥቅሶች ማንም ሰው ዮሐንስን ዝቅ አድርጎ የሚያይ ቢኖር የተሳሳተ መሆኑን ኢየሱስ ስለ ዮሐንስ ከፍ አድርጎ በመናገር ይገልጻል። እስቲ የማቴዎስ ወንጌል ምዕራፍ አሥራ አንድ ቁጥር ሰባትን አውጥተን አንድ ላይ እናንብብ። እነዚያም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ እንዲህም አለ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚያወዛውዘውን ሸምበቆ? በማለት ይጠይቃል። ዛሬ ትምህርታችንና ስብከታችን በጣም ደካማ እየሆነ ነው። ምክንያቱም ነቀፌታንና አለመወደድን ላለማትረፍ ስንል በፍላጎታችን መሠረት ቃሉን እናመቻቸዋለን፣ ለሰዎች ጆሮ እንዲስማማ እናደርጋለን። ብዙውን ጊዜ ትምህርታችንና ስብከታችን በነፋስ የሚወዛወዝ ሸንበቆ ነው። ስለ መጥምቁ ዮሐንስ ሸንበቆን ስለሚያወዛውዘው ነፋስ እግዚአብሔር ይመስገን። ጌታችን መጥምቁ ዮሐንስን ማሞገሱን በመቀጠል ወይስ ምን ልታዩ መጣችሁ? ቀጭን ልብስ የለበሰ ሰውን እነሆ ቀጭን ልብስ የለበሱ በነገስታት ቤት አሉ፣ በማለት በቁጥር ስምንት ላይ እንደ ገና አስረግጦ ይናገራል። መጥምቁ ዮሐንስ እንዲህ አልነበረም። ቁጥር ዘጠኝን ተመልከቱ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ ከነቢይም የሚበልጠውን ይላል። መጥምቁ ዮሐንስ ወገኖቼ፣ ከነቢይ የሚበልጥ ነቢይ ነበር። ቁጥር አስር ላንብብላችሁ። እነሆ መንገድህን በፊት የሚጠርግ መልእክተኛዬን በፊት እልካለሁ ተብሎ የተጻፈለት ይህ ነውና ይላል መጥምቁ ዮሐንስ። በሚልኪያስ ምዕራፍ ሦስት ቁጥር አንድ ሚልኪያስ ምዕራፍ ሦስት ቁጥር አንድ የተነገረው ትንቢት ፍጻሜ መሆኑን ኢየሱስ ይናገራል። እንዲህም ይላል ያ ክፍል አነብላችኋለሁ። እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል፣ ይላል የሰራዊት ጌታ እግዚአብሔር። ይህ መልእክተኛ ወገኖቼ መጥምቁ ዮሐንስ ነበር። ዮሐንስ መሲሁን ለእስራኤል ለማስተዋወቅ የተመረጠ ነቢይ ነበር። በዮሐንስ ወንጌል ምዕራፍ አንድ ከቁጥር ሀያ አንድ እስከ ሀያ ሦስት የተጻፈውን ልብን በል ዮሐንስ ወንጌል ምዕራፍ አንድ ከቁጥር 21 እስከ 23 ያለውን ልብ በሉና፣ በኋላ ተመልከቱ። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም፤ በመንግሥተ ሰማያት ግን ከሁሉ የሚያንስ ሰው ይበልጠዋል ይላል። ቁጥር አሥራ አንድን ተመልከቱ። አንዳንድ ጊዜ ታላቅ ማን ነው? አብርሃም፣ ሙሴ ወይስ ዳዊት? በማለት መከራከር እንወዳለን። ኢየሱስ ግን ከቀደሙት ሁሉ መጥምቁ ዮሐንስ ይበልጣል በማለት ይናገራል። ልባላችሁ በመንግሥተ ሰማያት ግን ከሁሉ የሚያንስ ሰው ይበልጠዋል። ጌታ ኢየሱስ ከመጣ በኋላ ከመጥምቁ ዮሐንስ የሚበልጡ ሰዎችን መጥራት ጀመረ። እንዴት ነው እነዚህ ከመጥምቁ ዮሐንስ የሚበልጡት? ምክንያቱም በክርስቶስ ስለሆኑ ና የክርስቶስን ጽድቅ ስለለበሱ ነው። ቁጥር አሥራ ሁለት ከመጥምቁም ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል ይላል። ይህ ጥቅስ ለማብራራት አስቸጋሪ ነው፣ ምክንያቱም ገፊዎቹ ከውስጥ ወይም ከውጪ ሊሆኑ ይችላሉ። ከውጪ የክፉ ኀይል ሊያጠፋት ይፈልጋል። ከውስጥም ከፍተኛ የሆነ መጋፋት አለ። ያ ወጣት ወደ ኢየሱስ ቀርቦ ጌታ ሆይ ወደምትሄድበት ሁሉ እከተላለሁ ሲል ተመልክተናል። በመሆኑም ግፊቱ ከሁለቱ አንዱ ሊሆን ይችላል ወይም ደግሞ ሁለቱንም ሊያመለክት ይችላል። እስቲ ከቁጥር አሥራ ሦስት እስከ አስራ አምስት ያለውን ደግሞ አንድ ላይ እናንብብ። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው የሚሰማ ጆሮ ያለው ይስማ ይላል። በሚልክያስ ምዕራፍ ሦስት ቁጥር አንድ ስለሚመጣው መልእክተኛ የተተነበየውን መጥምቁ ዮሐንስ ፈጽሞታል። ነገር ግን አንድ ጥያቄ እዚህ ላይ ሊነሣ ይችላል። እስራኤል ኢየሱስ ክርስቶስን መጀመሪያ እንደ መጣ ተቀብለውት ቢሆን ኖሮ መንግሥቱን ወዲያው ይመሰርት ነበርን? ደግሞም መጥምቁ ዮሐንስስ ኤልያስን ይሆን ነበርን ብለን መጠየቅ እንችላለን። መልሱ ባጭሩ አዎን ነው። ይህ እንዴት ሊሆን ይችላል ልንል እንችላለን። እኔ ግን መልስ አለኝ። መልሴም እንዴት ሊሆን እንደሚችል አላውቅም የሚል ነው። ይህን ግን ያለው ኢየሱስ እንደሆነ አውቃለሁ። በዚህ አነጋገሬ ወይም መልሴ ልትገረሙ ትችላላችሁ አድማጮቼ። እኔ ላብራራው የማልችለውን እርሱ ሊሠራ እንደሚችል አውቃለሁ። እንደ እውነቱ ከሆነ ኢየሱስ እኛ ልናብራራቸው የማንችላቸውን ብዙ ነገሮችን ይሠራል። አንዳንዶች ኢየሱስ በመስቀል መሞትን ዓላማ አድርጎ ከመጣ ንጉሥ እንዲባል መፍቀዱ ከልቡ ያደረገው ነገር አይደለም ይላሉ ነገር ግን እውነተኛና ከልብ የመነጨ ነው። አንዳንዶች ደግሞ እስራኤላውያን ንጉሣቸው እንዲሆን ተቀብለውት ቢሆን ስኖሮ ይላሉ። ነጥቡ ግን እነርሱ አልተቀበሉትም። በሚቀጥሉት ሁለት ጥቅሶች ኢየሱስ በምጸታዊ ምሳሌ ይናገራል። ይህንን ምሳሌ የሰጠው ማንንም ሊጎዳ ሳይሆን እውነቱን ለማስረዳት ነው። ከቁጥር አሥራ ስድስት እስከ አሥራ ሰባት ያለውን ደግሞ እኔ ላንብብላችሁ። ነገር ግን ይህን ትውልድ በምን እመስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እንቢልታ ነፋንላችሁ፣ ዘፈንም አልዘፈናችሁም፣ ሙሾ አወጣንላችሁ፣ ዋይ ዋይም አላላችሁም ይሏቸዋል ይላል። ይህ በመንገድ ላይ ተሰብስቦ የሚ የሚጫወቱ ልጆች ምሳሌ ነው። በአንድ ወገን ያሉት ሙሾ እናውጣ ይላሉ። ለተወሰነ ጊዜ ሙሾ ያወጣሉ። ከትንሽ ጊዜ በኋላ ሙሾው ይሰለቻቸውና የሰርግ ጨዋታ እንጫወት ይላሉ። ጥቂት ቆይተው ደግሞ የሰርግ ጨዋታውን መጫወት ይሰለቻቸዋል። ከአንዱ ጨዋታ ወደ ሌላው ጨዋታ ደግሞ ይሸጋገራሉ። ይህንን ገጠመኝ በልጅነታችን ማንኛችንም አልፈንበት ሊሆን ይችላል። እነዚህ ልጆች ጠባይ ብልሹ ልጆች ናቸው። ኢየሱስ የተናገረለት ትውልድ እንደ እነዚህ ልጆች የተበላሸ ነበር። የእኛም ትውልድ እንደዚሁ ነው። እስቲ ቁጥር አሥራ ስምንትን ደግሞ ተመልከቱ። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት። ዮሐንስ የእውነትን መንገድ ለመግለጥ ልቡ የጨከነ ነበር። ይህ ደግሞ ለብዙዎቻቸው አልተመቻቸውም ነበር። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብም በልጆቿ ጸደቀች ይላል ኢየሱስ ግን ምን ሆኖ መጣ ማለት ነው? እዚህ ላይ ወዳጅ ሆኖ ነው የመጣው። እርሱንስ ምን አሉት? ጠጪና የኀጢአተኞች ጓደኛ ነው ያሉት። በዮሐንስም ሆነ በኢየሱስ በሁለቱም አልተደሰቱም። እንዲህ ያሉ ብዙ ሰዎች አሉ። አንዱን ሰባኪ ዘገምተኛ ነው ይላሉ፣ ሌላውን ደግሞ ይጮአል ይላሉ። ማንም ሊያስደስታቸው የማይችል ብዙ ሰዎች ጸባያቸው የማይታወቅ በቤተ ክርስቲያን ውስጥ አሉ። እግዚአብሔር ንጹሕ የሆነና የሌሎችን ጉድፍ የማይቈጥር አእምሮ ይስጠን። ወገኖቼ ዛሬ እንደዚህ ያለ ጉድፍ በሌሎች ላይ እያየን ስንጠየፍ ሳለ ነገ ደግሞ እኛው ራሳችን አድራጊና ፈጻሚዎች ሆነን እንዳንገኝ ጌታ በመንፈስ ቅዱሱ ይርዳል።

Ich habe heute Bücher. አሁን ደግሞ ከዚህ በመቀጠል ኢየሱስ ንስሐ ያልገቡ ከተሞችን ገሠጻቸው የሚለውን በሁለተኛው ክፍለ ጊዜያችን አብረን እንመለከታለን። አሁን ከፍተኛ ወደ ሆነ ለውጥ መጥተናል። ኢየሱስ ንጉሥ መሆኑን ወገኖቼ እናስታውስ። ሥነ ምግባርን ወይም ደግሞ ግብረ ገብነትን አውጇል። ይህን ባለፉት ትምህርቶቻችን እንደ ተማርን ታስታውሳላችሁ። ተአምራት በማድረግ ከሌሎች የተለየ መሆኑን አሳይቷል፣ መስክሯልም። የመንግሥተ ሰማያትን መቅረብ በማስመልከት ወንጌልን ሰበከ፣ ራሱን አቀረበ። ሕዝቡ ግን አልተቀበሉትም። ንጉሥ ነውና ቃሉ ወሳኝ ነው። ልንቀበለው ይገባል። ወገኖቼ በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመረ፣ እንዲህም አለ። ወዮልሽ ኮራዚ፣ ወዮልሽ ቤተ ሳይዳ። በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስን ሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና ይላል። ኢየሱስ ክርስቶስ በመካከላቸው ነበር፣ ነገር ግን አልተቀበሉትም። ኢየሱስ ክርስቶስም ሰዶምና ገሞራን የመሰሉ ክፉ ከተሞች እንኳ እርሱ በቅፍርናውም ያሰር የሰራቸውን ታምራት ቢያዩ ኖሮ ከክፋታቸው በተመለሱና ፍርድን ባልተቀበሉ ነበር በማለት ያስረዳቸዋል። ቀጥለው ያለውን ክፍል ደግሞ እንመልከት። ነገር ግን እላችኋለሁ በፍርድ ቀን ከናንተ ይልቅ ለጢሮስና ለሲዶና ይቀላቸዋል፣ ይላል። ይህ በጣም ጠንከር ያለ አባባል ነው። ይህን የተናገረው ኢየሱስ እንደሆነ እናስታውስ። እዚህ ላይ በፈራጅነትና በንጉሥነት ይናገራል። ይህም ደግሞ ቆም ብለን እንድናስብ ሊያደርገን ይገባል። በዚህ ምሽት ቃሉን የምታዳምጥ ውድ ወንድሜ ወይም እህቴ ሆይ የወንጌሉን ቃል የሰማው መጽሐፍ ቅዱስም ያለኝ ነገር ግን ክርስቶስን አዳኝ አድርጌ ያልተቀበልኩ ከመሆን ይልቅ ሰው በማይደርስበት በጫካ ውስጥ የምኖርና የወንጌልን ቃል ያልሰማው ሰው ቢሆን ይሻለኛል። ሰዶምና ገሞራ ምንም እንኳ ክፉ ቢሆኑም በመጨረሻው የፍርድ ቀን የክርስቶስን መልእክት ሰምቶ አንቀበልም ካሉት ይልቅ ለእነርሱ የተሻለ ይሆንላቸዋል ይላል ጌታ ኢየሱስ ክርስቶስ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ካስተዋዮች ሰውረህ ለሕፃናት ስለ ገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ይላል። የሰማይና የምድር ጌታ የሚለው ቃል እግዚአብሔር በዚህ ስም ወደ ተጠራበት ወደ ዘፍጥረት ምዕራፍ አሥራ አራት ቁጥር አሥራ ዘጠኝ ይወስደናል። እርሱ የምድርና የሰማይ ጌታ ነው። ብዙ ጥበበኞች ይህንን አይረዱም፣ ነገር ግን ብዙ ሕፃናቶች ይረዱታል። ቁጥር ሀያ ሰባት ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል ይህ ቃል አድማጮቼ በእኔ በቀር ወደ አብ የሚመጣ የለም የሚለውን በዮሐንስ ምዕራፍ አሥራ አራት ቁጥር ስድስት ከተጠቀሰው ጋር ተመሳሳይነት አለው። ኢየሱስ ክርስቶስ ለግለሰቦች አዲስ ጥሪ ያደረገ፣ እነዚህ ጥቅሶች በኢየሱስ መልእክት ላይ እስካሁን ያለውን ጥሪ በመለወጥ ሌላ ጥሪ ወዳደረገበት ሁኔታ ያደርሱናል። እስከዚህ ድረስ ክርስቶስ ንሳግቡ መንግሥተ ሰማያት ቀርባለችና በማለት ሲያስተምር ነበር። ኢየሱስ ክርስቶስ ከሌሎች የሚለይበትን ሁኔታ አሳየ። ነገር ግን በመሲህነት አልተቀበሉትም። ከላይ የተጠቀሱት ከተሞች ለክርስቶስ ጀርባቸውን ሰጡ፣ ኢየሩሳሌምም እንዲሁ። አሁን ደግሞ ጌታ ኢየሱስ በእስራኤል ላይ ጀርባውን ያዞራል። የመንግሥቱን መምጣት ለእነርሱ መስበክ ተወ። አሁን በመስቀል ላይ ለመሞት በመቃረብ ላይ ነው። ጥሪውን ለግለሰቦች አደረገ። እስቲ እንስማው። እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና፣ ለነፍሳችሁ ምረፍት ታገኛላችሁ። ቀንበሬ ልዝብ፣ ሸክሜ ቀሊል ነውና ሲል ከቁጥር ሀያ ስምንት እስከ ሰላሳ ባለው ክፍል ሲገልጽ እንመለከታለን። አሁን የሰማነው ቃል ከዚህ በላይ ከተነገሩት ጥቅሶች ጋር ሲነጻጸር ከአውሎ ነፋስ ጸጥ ወደ አለ አየር ወይም ከጨለማ ወደ ብርሃን እንደ መውጣት ነው። ይህ አዲስ መልእክት ነው። ሕዝብን በአንድነት ከመጥራት ግለሰብን ወደ መጥራት ሲለውጥ እናያለን። እረፍት ታገኛላችሁ ማለት አሳርፋችኋለሁ ማለት ነው። ሸክማችሁ የከበደ ሁሉ ሲል ደግሞ ኀጢአት የከበዳችሁ ማለቱ ነው። ይህ ደግሞ ነቢዩ ኢሳይያስና መዝሙረኛው ዳዊት እንደሚከተለው ገልጸውታል። ኢሳይያስ ምዕራፍ አንድ ቁጥር አራት ላንብብላችሁ ኀጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፉዎች ዘር፣ ርኵሰትን የምታደርጉ ልጆች ሆይ ወዮላችሁ እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል ይላል። መዝሙር በቅንፍ ሰላሳ ስምንት ቁጥር አራት ደግሞ እንዲህ ይላል ኀጢአቴ በራሴ ላይ ከፍ ከፍ ብሎአልና እንደ ከባድ ሸክምም በላዬ ከብዶአልና ሲል ይገልጻል ወገኖቼ ኀጢአት ለመሸከም ትልቅ ወይም ደግሞ እጅግ ከባድ ነው። ይህንን ሸክም ለማራገፍ ብቸኛው መንገድ የክርስቶስ መስቀል ነው። እርሱ ሸክማችንን ተሸክሟል። የኃጢአታችንንም ሸክም ይዘን ወደ እርሱ እንድንቀርብ ይጋብዘናል። እናንት ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ የሚለው ይህ ቃል በክርስቶስ በኩል ለኃጢአተኞች የሚሆንን ደህንነት ይመለከታል። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ፣ የሚለው ቃል ደግሞ የአማኝን የዕለት ተዕለት ቅድስና ይመለከታል። ኢየሱስ የሚሰጠው ዕረፍት አለ፣ ይኸውም የደህንነት ዕረፍት ነው። አማኝ የሚለማመደው ረፍትም አለ። ይህም ለክርስቶስ በመለየትና ራስን በመስጠት ይመጣል። ለመታወቅ መጨነቅ የለብንም። እርሱ በሚፈልገን ቦታ፣ ለእርሱ በምንመችበት ስፍራ ያስቀምጠናል። ፈቃዱን ተከትለን መኖር መውጣትና መግባት የእኛ ፈንታ ነው። ወሳኙ ከዚያ በኋላ እርሱ ነውና እግዚአብሔር በዚህ እውነት ለዘላለም ይጠብቀን። እግዚአብሔር ይመስገን እንቅልፌን ተኛለሁ አደራዬ ለእርሱ ላምላክ ጥላለ የብረት መዝጊያዬ የሱስ ሆኖልኛል በርሱ ተሸሽጌ ይደፍረኛል የሰላማችን ጌታ ኢየሱስ ክርስቶስ እጅግ የተመሰገነ ይሁን። ጀምረን እስክንጨርስ ድረስ እግዚአብሔር በእውነት ረድቶናልና፣ እንግዲህ የዛሬው ዝግጅታችን እዚህ ላይ ያበቃል። ጸልዩልን፣ ጻፉልን፣ ወገኖች ደህና አደሩ። ከውስጤ የሱስ ክብሩ ይስባ

ጠብቷት ላይ መለስ የሰላሜ ጌታ ይመስገን ኢየሱስ፣ ሰላም አለኝ እንደ ወንዝ፣ እንደ ወንዝ